ሁለት የዩናይትድ ስቴትስ እና የጀርመን ኩባንያዎች ለኮቪድ-19 መከላከያ ክትባት ፍለጋ በጋራ እያካሄዱ ያሉት የምርምር ስራ በያዝነው ሳምንት ውስጥ በሰዎች ላይ ሙከራ ወደሚደረግበት የጥናቱ እርከን መሸጋገሩ ተገልጿል። በሙከራው ላይ ከሚሳተፉት መካከል የዩናይትድ ስቴትስ የሕክምና ተማሪዎች እንደሚገኙበት ታውቋል። ክትባት ለመፍጠር በዓለም ዙሪያ ሌሎችም በርካታ ምርምሮች እየተካሄዱ ናቸው። ሪፖርተራችን ካሮሊን ፕሪሱቲ ያጠናቀረችውን በጥናቶቹ እየተከናወኑ ያሉትን ሥራዎች ምንነትና ያሉበትን ሂደት የሚዳስ ዘገባ ዝርዝር አሉላ ከበደ ይዞ ቀርቧል። ክልሲ ሲርኮርስኪ ታሪክ ሊሰራ ነው። ከራ ክትባት ከወሰዱት የህክምና ተማሪዎች ሰባተኛው ሊሆን ነው። እነርሷ አንድ፣ ሁለት፣ ሶስት ብላ ቆጥራ ክትባቱን ወጋቸው። አንድ ዩኒቨርሲቲ የህክምና ትምህርት ቤት ሁለት የፒኤችዲ ዲግሪ ፕሮግራሞችን በመከታተል ላይ የሚገኘው ሲርኮርስኪ በዚህ የክትባት ሙከራ ተሳታፊ ለመሆን በመቻሉ ልዩ ስሜት ያደረበት መሆኑን ይናገራል። እንደ ወጣት፣ እንደ ጤናማ ሰው በዚህ በሰዎች ላይ የሚደረግ የሙከራ ጥናት ተሳታፊ እንደሆን የኃላፊነት ስሜትና ግዴታ እንዳለብኝ ሆኖ ይሰማኛል ይላል። ስርኮርስኪና ሌሎች ቁጥራቸው 360 የሚደርስ ሰዎች የዩናይት ስቴትሱ የመድኃኒት ኩባንያ ፋይዘር እና የጀርመኑ አቻው ባዮኤንቴክ በጋራ እያካሄዱ ያሉት በሰዎች ላይ የሚደረግ ሙከራ የመጀመሪያው ደረጃ ጥናት ተሳታፊዎች ናቸው። ፋይዘር ይህን ኤምአርኤንኤ የተባለ የጥናት ዘዴ በመጠቀም ሌሎች አራት የክትባት ሙከራዎችንም በተመሳሳይ በማካሄድ ላይ ነው። ይህም የክትባት አይነት ወይም ዘዴ የቫይረሱን ቁራጭ አካል በመውሰድ አርኤንኤ የተባለውን የቫይረሱ ሴል የተቀመመበትን የፕሮቲን ሞለኪል ወይም ንጥረ ነገር በመጠቀም በክትባት መልክ ወደ ሰውነት እንዲገባ ማድረግ ሲሆን፣ ክትባቱ የተሰጠውም ሰው ሰውነት ያን በሽታም ጭነቱን ያጣ ከቫይረሱ የተሰራ ንጥረ ነገር እንደ ባዕድ ወራሪ ኃይል በመቁጠር በሚያደርገው የመከላከል ስራ ወደፊት እውነተኛ ቫይረስ በመጣ ወይም ለበሽታው በተጋለጠ ጊዜ በቀላሉ ማሸነፍ የሚያግዘው ተዋጊ አዘጋጅቶ እንዲጠብቅ ያስችለዋል። የፋይዘሩ ማይክል ዶልስተን ይህን ሂደት ያስረዳሉ። ይህ በሚሆንበትም ጊዜ ሰውነታችን ዝግጁ ይሆናል ይላሉ። ከዚህ ቀደም የገጠመውን አጥቂ አስቀድሞ ከሩቁ እንደ መለየት ማለት ነው። ኮቪድ-19 ሊያጠቃነ ደጃፍ መቆርቆር ሲጀምር የፋይዘሩ ዋና የምርምር ክፍል ኃላፊ ዶልስተን ይቀጥላሉ። ኮቪድ ኮቪድ-19 ከደጃችን ደርሶ በር መቆርቆር ሲጀምር ፈጥነን የሚገባውን ምላሽ በመስጠት ባለበት እናስቀረዋለን። የዚህ ክትባትም ጠቀሜታና አሰራር አሰራ ባጭሩ ይህን ይመስላል ብለዋል። ፋይዘር በዚህ ሁነኛ ክትባት በማውጣት ሂደት የገጠመው ፈተና ቢኖር ታዲያ ክትባቱን የወሰደው ሰው ሰውነት በምላሹ የሚያመነጭውና በኮቪድ-19 ላይ የሚነጣጠረው የበሽታ መከላከያ ቅመም ሳይመክን በሰውነት ውስጥ ለረዥም ጊዜ እንዲቆይ ማድረግ የሚያስችለውን ዘዴ መፍጠር ነው። በዓለም ዙሪያ የሚገኙ ሌሎች በርካታ የመድኃኒት ቀማሚ ኩባንያዎችም በተመሳሳይ ለኮሮና ቫይረስ ወረርሽኝ ብርቱ መከላከያ ለመስራት የሚያስችላቸውን ግኝት በመቆናጠጥ የመጀመሪያው ለመሆን ብርቱ ትንቅንቅና ሩጫ ይዘዋል። ከዩናይት ስቴትስ ብሔራዊ የጤና ምርምር ኢንስቲትዩት ኤንአይች ጋር በትብብር በመስራት ላይ የሚገኘው የዩናይት ስቴትሱ የመድኃኒት ቀማሚ ኩባንያ ሞደርና እንደ ፋይዘር ሁሉ የቫይረሱን የፕሮቲን ሞለኪል በመጠቀም የመከላከያ ክትባት ለመፈልሰፍ የሚያስችለውን ዘዴ በሰው ላይ ወደሚደረገው ሙከራ ያሸጋግረው ባለፈው መጋቢት ወር ውስጥ ነው። ኢኖቪዮ የተባለው ኩባንያም የክትባት ፍለጋ ጥረቱን ዲኤንኤ የተባለውን ሌላውን የቫይረሱን የፕሮቲን ቅመም ለቅመማ ዘዴው መጠቀም ትኩረቱ አድርጓል። ባዮኤንቴክና ፋይዘር የያዙት ይህ ቀደም ብለን በዝርዝር ያየነው ጥናት ታዲያ በሰዎች ላይ በተለያዩ ደረጃዎች የሚደረገውን የመጀመሪያ እርከን ሙከራ ገና ባለፈው ሳምንት ነው የጀመረው። የቻይናው ካንሲኖ ባዮሎጂክስ ግን በአንጻሩ ከሁሉ ቀድሞ እንደመጀመሩ ገና ድሮ በብዙ መቶዎች የሚቆጠሩ ሰዎችን የሚያሳትፈውንና የክትባቱ ፍቱንነትና ብቃት የሚጠናበትን የሁለተኛ ደረጃ ሙከራ ጀምረዋል። ባለፈው ወር ጀምሮ የብሪታንያ ኦክስፎርድ ዩኒቨርሲቲ እያካሄደ ያለው ሙከራና እንዲሁም የውሃንና የቤጂንግ ተመራማሪዎች በየፊናቸው እያከናወኗቸው ያሉት በሰው ልጆች ላይ የሚደረጉ ሙከራዎች ሶስቱም በተመሳሳይ ከዚህ ቀደም በክትባት ምርምር ስራዎች በአመዛኙ ጥቅም ላይ የሚውለውን ቫይረሱን ሰውነት ውስጥ ገብቶ በሽታ መከሰት የሚችልበት አቅሙን ካዳከሙ በኋላ በክትባትነት መልክ የሚወጋበትን ዘዴ ነው የመረጡት። የዩናይት ስቴትሱ ብሔራዊ የጤና ምርምር ኢንስቲትዩት የአለርጂና የተላላፊ በሽታዎች ጥናት ክፍል ዋና ኃላፊና ግንባር ቀደሙ የተላላፊ በሽታዎች አዋቂ ዶክተር አንቶኒ ፋውቺ በሰጡት አስተያየት ዓለማችን በመጪው ዓመት የጥቅምት ወር የሁነኛ ክትባት ባለቤት ትሆን ይሆናል የሚል ግምት አሳድረዋል። ፈተናው ግን አሉ ፋውቺ ፈተናው ግን አንዴ ክትባቱ ከተገኘ በኋላ ትርጉም ባለው መልኩ ለሰዎች በብቃትና በሚፈለገው መጠን ወይም መዳረስ በሚችል መልኩ ማሳደግ ነው ሲሉ ሐሳባቸውን ቋይተዋል። ይወንዲ እንዳለ ግን ቅድም እንደተዋወቅነው የሕክምና ተማሪው ማይክል ሲርኮርስኪ ያሉ በክትባቱ የሙከራ ጥናት በመሳተፍ ላይ የሚገኙ ሰዎች በዚህ የመጀመሪያ ደረጃ ሙከራ ክትባቱ መርዛማ ያለመሆኑንና በሚወስዱ ሰዎች ደህንነት ላይም የሚደቅነው አደጋ ያለመኖሩን ለማረጋገጥ የሚደረገውን ክትትልና ምርምራ በጥንቃቄ ይፈጽማሉ። እናም ሁሉም ነገር ተስፋ እንደተጣለበት እውን ከሆነ ከአሁን ቀደም በየትኛውም ጊዜና ቦታ በክትባት መድኃኒቶች ፍለጋ ምርምር ሂደት ታይቶ በማያውቅ ቅልጥፍና ዓለምን ቀጥ ለማድረግ የተቃረበ የሚመስለውን የኮቪድ-19 ወረርሽኝ በብቃት ለመመከት የሚያስችለው ክትባት በየደረጃው የሚደረጉትን የሙከራ ሂደቶች አልፎ በያዝነው የአውሮፓውያኑ 2020 መገባደጃ መከላከያው ለሚያስፈልጋቸው የሰው ልጆች በሙሉ መሰራጨት ይጀምር ይሆናል የሚል ተስፋ አሳድረዋል።